በኢትዮጵያ የታሪክ ተመራማሪ ፕሮፌሰር ሽፈራው በቀለ፣ በቅድሚያ ዘመነ መሳፍንት ትርጓሜው ምን ማለት ነው? ምንን ነው የሚያመላክተው? ከኢትዮጵያ ታሪክ አኳያ የዘመነ መሳፍንትስ ጅማሬ ከየት ነው? ዘመነ መሳፍንት የሚለው ቃል በሰፊው የሚታወቅ ቃል ነው። የመሳፍንቱ ዘመን ማለት ነው። መሳፍንቱ በበላይነት ኢትዮጵያ የሚገዙበት የንጉሠ ነገሥቱ ስልጣን የወደቀበት ማለት ነው። ነገር ግን አንድ ነገር ግልጽ ሊሆን ይገባል። ይኸው ምንድ ነው? ዘመነ መሳፍንት የሚለው ቃል ለዛ ዘመን የተሰጠው መቼ እንደሆነ ሙሉ በሙሉ ማረጋገጥ ባይቻልም፣ አሁን ባለን የእውቀት ደረጃ ኋላ ላይ የተሰጠው ነው የሚመስለው። ኋላ ላይ ማለት ዘመኑ ካለፈ በኋላ ከአፄ ቴዎድሮስም በኋላ ሊሆን ይችላል። ምናልባት በአፄ ዮሐንስና በአፄ ምኒልክ ዘመነ መንግስት የተሰጠው ሊሆን ይችላል። ይህንን ለማለት የምናስብበት ምክንያት በዘመኑ የተጻፉት አንዳንድ ሰነዶች ውስጥ ብዙ ሰነድን ባይገኝ ባሉት ዘመኖች ውስጥ ዘመኑን ዘመነ መሳፍንት ሲሉት አልተገኘም። ስለዚህ ዘመነ መሳፍንት የሚለው ቃል መቼ ነው ለዛ ዘመን መጠቀም የተጀመረው የሚለው አሁንም በምርምር ላይ ያለ ጥያቄ ነው። ያለው ግምት ግን ምናልባት ምናልባት ከዛ ዘመን በኋላ የተሰጠው ነው የሚለው ነው። አሁን መቼ ነው የጀመረው የሚለው አሁንም እሱም በተጣራ ሁኔታ ያለቀለት ጉዳይ አይደለም። በየመጽሐፍቱ በትምህርት ቤትም ተማሪዎች የሚማሩት በራስ ሚካኤል ስሁል ግፊት በአስራ ሰባት ስልሳ አንድ ዓመተ ምሕረት ዘመነ መሳፍንት ተጀመረ። ዮአስ የሚባለውን ንጉሥ ራስ ሚካኤል ገልብጦ ገደለው። ከዛ በኋላ ዮሐንስ የሚባለውንም ራስ ሚካኤል ገልብጦ ገደለው። ከዛ በኋላ ሀገሪቷ ወደ ዘመነ መሳፍንት ወረደች እየተባለ ነው ያለው የተጻፈው። ነገር ግን ሰነዶቹን ቀረብ ብለን ስናያቸው ይሄ አነጋገር ሙሉ በሙሉ የነበረውን ሁኔታ አይገልጽም። አንደኛ ሁኔታው ምን ነበረ የሚለውን መገንዘብ ያስፈልጋል። ሁኔታው ምን ነበረ በዚህ ዘመነ መሳፍንት በሚባለው ጊዜ የንጉሠ ነገስቱ አልጋ ንጉሠ ነገሥቱ ስልጣን በጣም ወርዶ በንጉሠ ነገሥቱ ምትክ ራስ ቢትወደድ የተባለ መስፍን የሚያስተዳድርበት የሚገዛበት ነው እና ያ ራስ ቢትወደድ የተባለው መስፍንም ለሀምሳ አመት አካባቢ ከአንድ ቤተሰብ የሚወጡ ሰዎች የያዙት ስልጣን ነው ማለት የወረሴህ ወይም ወረሼህ ወይም የየጁ መሳፍንት የሚባሉት የራሳሊ ልጆች የሌ ልጆች የያዙት ነው። የራሳሊ የእጁ መስፍን ነበር። ራስ ቢተወደዱ በንጉሱ ቦታ ንጉሱን መስሎ ንጉሱን ተክቶ ይገዛ ነበር። ከሌላው የኢትዮጵያ መንግስት ቀደም ካለውም ከኋላ ከመጣውም በምን ይለያል የተባለ እንደሆነ ራስ ቢተወደዱ የንጉሱን ያህል ጠንካራ አልነበረም እንጂ የጎንደር ነገስታት የሚገዟቸውን አካባቢዎች ሁሉ በበላይነት ይመራ ነበር። ከጎጃም አንስቶ ከዳሞት አንስቶ እስከ ሀማሴን ድረስ ያለውን ሀገር ማለት አሁን ኤርትራ ከተባለው ያለውን ሀገር ያስተዳድር ነበር። ራስ ቢተወደዱ ሸዋን አያስተዳድርም። ሸዋ ግን ከጎንደር መንግስት ስልጣን የወጣው ቀደም ብሎ ነው እንጂ በራስ ቢተወደዶቹ ጊዜ አይደለም። ስለዚህ ራስ ቢተወደዱ የበላይ ሆኖ ሀገር ያስተዳድራል። ነገር ግን ጉልበቱና አቅሙ እንደ አጼዎቹ ስላልነበር በየአካባቢው ያሉ መሳፍንት ያስቸግሩት ነበር። እያመጹ የጎጃም ያስቸግሩ ነበረ። የዳሞት ያስቸግሩ ነበር። ጎጃም የሚባለው የአሁን ምስራቅ ጎጃም የምንለው ማለት ነው። ያስቸግሩ ነበር። የዳሞት የሚያስቸግሩ ነበር። በጌምድርም እንደዚሁ አልፎ አልፎ ያስቸግራሉ። የትግራይም አልፎ አልፎ ያስቸግሩ ነበር። ስለሚያስቸግሩ በየጊዜው እያመጹ ጦርነት ያካሂድ ነበር ራስ ተወደዱ እነሱን ለማስገበር የም ስል ይሄ ነው። ነገር ግን በኋላ ላይ በተለይ አጼ ቴዎድሮስ ሚዘው ከአጼ ቴዎድሮስ በኋላ በመጡት ሰዎችም ጽሑፎችን ማመለካከት ዘመነ መሳፍንት ማለት ብቅብቅ ያለበት የእያንዳንዱ አውራጃ ገዢ በራሱ የሆነበት የበላይ ዳኛ የሌለበት ንጉሱ ለምስል ብቻ ጎንደር ግንቡ ውስጥ የተቀመጠበት እየተባለ ይዘረዘራል። ይሄ ስዕል እንዳልሆነ መገንዘብ ይቻላል። ሁኔታው ምን ነበረ? የራስ ቢትወደዱ መንግስት ነበረ። ምስፍና ነው የሚባለው። በዚህ ምስፍና ውስጥ ሌሎቹ ነበሩ። አንገዛም እያሉ ያምጻሉ። መንግስቱም ጠንካራ ሆኖ እንደ ጠንካራዎቹ የጎንደር ነገስታት ወይም ኋላ እንደመጡት እንዳጼ ምኒልክ፣ እንዳጼ ዮሐንስ አይነት ጥንካሬ ኖሮት በደንብ ማድረግ አልቻለም እንጂ በበላይነት የነበሩት ራስ ቢትወደዶቹ የእጁ መሳፍንት ነበሩ። እና ራስ ቢትወደድ የሚለው ተቋም የሚለው ስልጣን የሚለው ሀይል ሂደቱ እንዴት ነው የሚባል ራስ ቢትወደድ የቆየ ስልጣን ነው። የቆየ ተቋም ነው። ቢሆንም እቴጌ ምንትዋብ የሚባሉ የጎንደር ንግስት በነበሩ መጡ ጊዜ የራስ የተወደዱን ስልጣን ከመቼም ጊዜ በላይ አሳድገው ለወንድማቸው ሰጥተው ወንድማቸው ራስ ወልደ ልዑል ይባላሉ እና እሳቸው ራስ ወልደ ልዑል ሙሉ ስልጣን ይዘው በንጉሱን እንደ ምልክት እያደረጉ ሰራዊቱን እየመሩ እንዲገዙ ሲደረግ ከእሳቸው ጋር ሆነው በሳቸው በወለሉ እንትላ ስር ቴጌ ምንትዋብም እንደዚህ የበላይ ሆነው ምንትዋብ እና ቴጌ አገሩን ለሰላሳ ዓመት ሲገዙ የአጼውን ጉልበት አልጋውን አደከሙት። አልጋ ማለት ዙፋን ማለት ነው። ዙፋኑን አደከሙት። በዛ ጊዜ ቋንቋ አልጋ ነው የሚባለው። አልጋውን አደከሙት። የአልጋውን ተሰሚነት፣ የአልጋውን ኃይል፣ የአልጋውን የሰራዊት አዛዥነት፣ የአልጋውን ዳኝነት አደከሙት። የመጀመሪያው አልጋው ወይም በእንግሊዝኛ ሞናርክ የሚባለውን የማድከም ነገር በእቴጌ ምንትዋብ የተጀመረ ነው። ይህም ለሰላሳ ሰባት ለሰላሳ ስምንት ዓመት የቆየ ረጅም ዘመን ነው። ከዛ አንድ ደረጃ ደግሞ እንደገና እነ ራስ ሚካኤል ሲመጡ የአልጋው ጥንካሬ የበለጠ ደከመ። የመጨረሻው አልጋውን ለመመለስ ሞናርኪውን ስልጣን ሰጥቶ እንደ በፊቱ አይነት በሞናርኪው ስር የሚተዳደር ጠንካራ መንግስት ያጼው መንግስት ለማቋቋም ሙከራ ያደረገ ተክለ ጊዮርጊስ የሚባል ንጉስ ነበር። እሱ ሙከራ ያደረገ፣ ተዋጋ፣ ዘመተ፣ አንዳንዶቹንም መሳፍንት አሸነፈ። ግን በመጨረሻ ራሱ መሳፍንቱ ተሰባሰቡና አሸነፉት። በእሷ በቃ ይህ እንግዲህ እሱ የነበረው በአስራ ሰባት ሰባ ሰባት ነው። የተሸነፈው እሱንም በሊቃውንቱ የኢትዮጵያ ሊቃውንት ፍጻሜ መንግስት ተክለ ጊዮርጊስ ይሉታል። ፍጻሜ መንግስት የምንለው መንግስት አበቃ ለማለት ሳይሆን አልጋው የአልጋው አገዛዝ ንጉስ ስልጣን አበቃ ለማለት ነው፣ ፍጻሜ መንግስት ተክለ ጊዮርጊስ ልጋ ከፍጻሜ መንግስት ተክለ ጊዮርጊስ እስከ ቴዎድሮስ ጊዜ ያለው ነው። እንግዲህ ሙሉ በሙሉ ንጉሰ ነገስቱ ስልጣን አጥቶ በራስ ቤተወደዶች ኢትዮጵያ ስትመራ የነበረው በዚህ ዘመን ውስጥ አብዛኛውን ሀምሳ ሶስት አመት የሚሆነውን ደግሞ የያዙት የአሊ ቤተሰብ የእጁ የአሊ ቤተሰብ ወይም የእጁ መሳፍንት የሚባሉት ወይም ወረሼዎች የሚባሉት ወይም ወረሴ የሚባሉት ናቸው። ከነሱ ነው ቴዎድሮስ ገልብቶ ስልጣን የወሰደው። እና ዘመነ መሳፍንት ማለት ጠቅለል ባለ መልኩ ይሄንን ይመስላል። እንዳነሱት በእርግጥም እስካሁን ድረስ እንደሚገለጸው ዘመነ መሳፍንት የብጥብጥ እና የተናጠል አገዛዝ ነው የሚለው ስዕል ትክክለኛ እንዳልሆነ አንስተዋል። እርሶም ለየት ብሎ የሚታወቁበት በዘመነ መሳፍንት ቴዎሪ ላይ ይሄ ነው፣ አዲስ የእርሶ አመለካከት ነው። ምን መሰረት ያሉት ሰነዶች የሚያሳዩት ይሄንን ነው። እንግዲህ ምንድን ነው ለምሳሌ አሁን ራሳሊ ትንሹን ወይም ሁለተኛውን ራሳሊ ብንወስድ፣ ቴዎድሮስ የገለበጠውን ማለት ነው። በዘመኑ የነበሩትን መኳንንት ሁሉ ያስገብር እንደነበረ ማስረጃ አለን። እነ ደጃች ጎሹ እነ ደጃች ብሩ ሁሉ ይገብራሉ። የስላስታዎቹም ገብረዋል። ትልቁ ገዢና መስፍን ደጃች ውቤ ነበረ። ደጃች ውቤ ደግሞ ሰፊ ግዛት ነበረው። ከጎንደር ወጣ ብሎ ስሜን የሚባል ሀገር አለ። ስሜን ወልቃይትን ይዞ እስከ ሀማሴን ድረስ እስከ አከለጉዛ ድረስ ሙሉ ትግራይን ይዞ ይገዛ ነበር እና በዚህ የተነሳ ትልቅ ሰራዊት ነበረው። እሱ ትልቅ ሰራዊትና ትልቅ ግዛት ስለነበረው አሊን ገልብጦ የበላይ ለመሆን ምኞት ነበረው እና ከአንዴም ሁለቴም በጦር ተፈላልገው በመጨረሻ የበላይነቱን አሊ እንደያዘ ቀጥሏል እና ግብርም ይገብር እንደነበረ ይታወቃል። ስልጣኑም ከደጃዝማች ሳልፍ ነው የሞተው። ደጃዝማች ውቤ እንደተባለ አሊ ግን ራስ እንደነበረ ነው የሚታወቀው። ደጃዝማች ዝቅተኛ ነው፣ ከራስ በታች ነው። ቢሆንም ግን እስከ መጨረሻው ውቤ ለአሊ ንቀት ስለነበረው ገልብጬ አንድ ቀን እንዲያውም አልፌ ተርፌ የንጉሥ አልጋው ላይ ተቀምጬ ንጉሥ ሆናለሁ እስከ ማለት ምኞት ስለነበረው ይሄ ምኞት በሰፊው ይታወቅ ስለነበረ ለመንገሻም ብሎ ደርስጌ ማርያምን ሰርቶ አሳምሮ ተቀምጦ በኋላ ቴዎድሮስ ነገሰበት፣ በሱ በገነባው ላይ። ይሄንን የማመጣለን ለምንድን ነው? በዝርዝር ሲታይ እንኳን ሌላው ቀርቶ ደጃች ውቤም ቢሆን በነበረበት ዘመን ሁሉ ደጃዝማችነቱን እንደያዘ የራስ አሊ የበታች እንደሆነ ነው የቀጠለው። የመጨረሻው የቴዎድሮስ ደጃች ካሳ ሆኖ ውጊያ በጀመረ ጊዜ ለመጨረሻው የስልጣን ውጊያ በተዋጋ ጊዜ መጀመሪያ የተዋጋው ከደጃች ጎሹ ጋር ነው። የመጨረሻው ለስልጣን የነበረው ግብግብ የመጨረሻ ውጊያዎች ላይ ሶስት ትላልቅ ውጊያዎች ነበሩ። አንደኛው የመጀመሪያው ከደጃች ጎሹ ጋራ ነው። ደጃች ጎሹም ሄዶ እንዲዋጋ ራስ አሊ ማዘዙ ማስረጃ አለ። ይህንን ማስረጃ ይዘን ነው ደጃች ጎሹ ደንቢያ ሄዶ ከደጃች ካሳ ጋራ ተዋጋ። ጎሹ ተሸነፈ፣ ሞተ። ሁለተኛ እንደገና ሌላ ትልቅ ሰራዊት አራት ደጃዝ ማቾች የሚመሩት ሰራዊት አደር አይቶ ላከ። አሊ የላከውም አንደኛው ደጃዝማች በውቤ ጦር ውስጥ የሰራዊት አዛዥ የነበረው ውቤ እንዲልክ ተደርጎ ነው። ስለዚህ ሁለተኛው ትልቅ ጦርነት፣ የመጨረሻው ዘመነ መሳፍንት ጦርነት በአሊ ትዕዛዝ መሰረት ውቤ ጥልቁ፣ ሌሎች ሶስት ደጃዝማቾች ተልከው፣ አንዱ ከላስታ ነው፣ አንዱ ደግሞ ከወሎ ነው። እነዚህ ተልከው ሄደው ተዋግተው አሁንም ተሸነፉ። በመጨረሻ አይሻል ላይ ከአሊ ጋር ተዋጋና አሊን አሸነፈ። የዘመነ መሳፍንት ጨረሰው ማለት ነው። ከዛ በኋላ በነበረው ጊዜ ውቤን ግባልኝ አትግባልኝ የለምን ያልገባም እገባ ነው እየተባሉ ትንሽ ቆዩና ውቤን አሸንፎ የበላው ስልጣን ያዘና በመጨረሻ ላይ የነበሩትም ሁኔታዎችና ጦርነቶች ሁሉ የሚያሳዩት ወረሻዎች የበላይነት እንደነበራቸው ነው። የበላይነቱም ደግሞ ዝም ብሎ የስም ሳይሆን ያስገብራሉ፣ ሰራዊት ያዛሉ፣ አገርም የበላይ ሆነው አስተዳድረዋል። ነገር ግን ግልጽ ሊሆን የሚገባው ምንድን ነው? በዘመኑ የነበረው መንግስት ቀደም ካለው ካጼው መንግስት ጥንካሬ ያንሳል፣ ጠንካራ አልነበረም። ከኋላም ከመጡት መንግስታት ጥንካሬው ያንሳል እና የኢትዮጵያ መንግስት ጉልበቱ እንደገና ከፍ እያለ ነው። እየጨመረ የሄደው የመንግስት ጉልበት ጠንካራ እየሆነ የሄደው ያ ማለት ከአጼዎች አገዛዝ ወደ ራስ ቢተወደድነት መንግስት ወይም ምስፍና መውረድና የጉልበት ማነስ እንጂ በወቅቱ የነበረው ማዕከላዊ መንግስት ሙሉ በሙሉ መፍረስ እና ወደ ቀውስ አገዛዝ ውስጥ መግባት አይደለም ማለት ይቻላል። አይደለም፣ አለ ማዕከላዊ መንግስት። የነበረው የወረሾዎች ቤተ መንግስት ደብረታቦር ነው ደብረ ታቦር ማዕከላዊ ነበር። በደብረ ታቦር ማዕከላዊነት ነው ዘመነ መሳፍንት ሄደው እና ደብረ ታቦርንም የመሰረተው በጌንድር ውስጥ ያለ ከተማ ነው ደብረ ታቦር ለማያውቁ ሰዎች ነው የምገልጸው፣ ከጎንደር አጠገብ ነው። ደብረ ታቦርን የመሰረተው ራስ ጉግሳ ነው። የወረሻዎች መስፍን ነው። እሱም እሱም የመሰረተበት ምክንያት ጎንደርን ለነገስታቱ ተዋለሁ፣ እነሱ ምልክት ሆነው ይቀመጡ፣ ዋናው ስልጣን ግን እኔ እጅ ስለሚሆን ከጎንደር ከሆንኩ ስልጣኑ ይቀላቀል እና አይማ እንደሆነ ግራ ስለሚገባ ብሎ ለይቶ ደብረታቦር ላይ ከተማ መስርቶ መንግስት አቋቁሞ ከደብረታቦር ነው እስከ መጨረሻ የገዙት። ደብረታቦር በማዕከላዊ ከተማነት ጠንካራ ተቀባይነት አግኝቶ ስለነበረ የቴዎድሮስን አገዛዝ ከደብረታቦር ነው የቀጠለው እንጂ ከጎንደር አይደለም። ቴዎድሮስ ጎንደር የሄደው ለመንገስ ለአንዳንድ ነገር ነው እንጂ መሰረታዊ አገዛዝ መደቡ ደብረታቦር ነው። ከዛ አጼ ዮሐንስ አብዛኛውን የስልጣኑን መሰረት ያደረገው መቀሌም ቢሆን ደብረታቦርም ተቀብሎ ደብረታቦርም እየሄደ ይገዛ ነበር እና ደብረታቦር ተቀባይነቱ እስከ አጼ ዮሐንስ ድረስ መጥቷል። ደብረታቦር ማዕከልነት ያበቃው በአጼ ምኒልክ ወደ ሸዋ መንግስት እንደገና ተመልሶ ሲመጣ ነው። የመንግስት ማዕከል የነበረው ደብረታቦር በኋላም በቴዎድሮስም ቀጥሎ በአጼ ዮሐንስም ከተወሰነ ደረጃ ጊዜ ድረስ በመንግስት ማዕከልነት ያገለገለ ከተማ ነበር። የማዕከላዊ መንግስቱ ማዕከል የነበረው ከተማ በከተማነቱ ተቀባይነት አግኝቶ ከዘመነ መሳፍንት በኋላም ቀጥሏል እና ዘመነ መሳፍንት በኋላ አጼ ቴዎድሮስ ወደ መቅደላ የሄደው ከደብረታቦር ተነስቶ ነው። በቃ ለመጨረሻ ውጊያና ለመጨረሻው ለሚለይለት ፍጥጫ ከእንግሊዞች ጋራ ከደብረታቦር ተነስቶ ነው የሄደው እና ደብረታቦር እስከዛ ድረስ ማዕከል ሆኖ አገልግሏል። ይሄ ማለት በአሁኑ ምሳሌ የራስ ቢተወደዱ ስልጣን እንደ ጠቅላይ ሚኒስትር ሆኖ በወቅቱ በጎንደር ላይ የነበረውት ነገስታት ስልጣን ፕሬዚዳንታዊ ስልጣን ብቻ ኖሮት ሴሪሞኒያል ሆኖ ታች ያለው ግን ጠቅላይ ሚኒስትሩ ዋነኛውን ስልጣን ይዞ ይገዛ እንደነበር አሁን ካለው ጋር በዛ ምሳሌ መጥቀስ ይቻላል። እንግዲህ ምን መሰለን ዘመኑ በጣም ይለያያል። ዘመኑ ስለሚለያይ አንድ አይነት ነው ብሎ ማቅረቡ አደጋ ነው። አድማጭም አንባቢም በትክክል ለመረዳቱ መተማመኛ አናገኝም። ስለዚህ ሁልጊዜ እንዲህ አይነት ማወዳደር ታሪክን የሚያጠኑ ሰዎች ይቸገራሉ። አንዷን ብቻ ገጽታ ወስጄ በዚህ አይነት መልክ ይመስላል። አሁን ፕሬዚደንቱ አለ፣ ፕሬዚደንቱ ስልጣን የለውም፣ ምልክት ነው። የበላይ ሆኖ አገሪቷን ይወክላል እና ስለዚህ ርዕሰ ብሄር። ጠቅላይ ሚኒስትሩ ግን ሰራዊቱን ያዛል፣ አገር ያስተዳድራል በሚለው እውነትም ራስ ቢትወደዶች ሰራዊት ያዛሉ፣ አገር ያስተዳድራሉ፣ ዳኞች ናቸው። የቤተክርስቲያንንም ጉዳይ የሃይማኖት ሁሉንም ያካሂዱ ነበር። ንጉሱ ያን ሁሉ አይሰራም፣ ዝም ብሎ ቤተ መንግስት ተቀምጧል። ለምን በዛ ጊዜ አመለካከት ከምኒሊክ እና ከንግስተ ሳባ የተወለደ ብቻ ነው ኢትዮጵያን መግዛት ያለበት የሚል ጠቅላላ ጠቅር የሰደደ እምነት ስለነበረ በሰራዊቱም በመኳንንቱም ከተራውም ህዝብ ስለነበረ ለመግዛት እነሱን ማስቀመጥ ያስፈልጋል ተብሎ ይታመን ስለነበረ እነሱን ጎንደር ግንቡ ውስጥ አስቀምጦ ምንም ስራ ባይኖራቸውም እንዲሁ ተቀምጠው አሉ። ራሱ የተወደዱ የሾሙት እንትን ያሉት እነሱ ናቸው። በነሱ ሹመት ነው ራሱ የተወደዱ የሚገዛው አስ ብለው ይገዛሉ። ይሄ የሚያሳየው ከሰለሞን እና ከንግስት ሳባ የመጣው ስርወ መንግስት በጣም ትልቅ ተቀባይነት የነበረው ቅቡልነት የነበረው ስለነበረ እሱን መንካት አደጋ አለው ብለው ስለገመቱ እሱን ሳይነኩ ኖሩ እና አሁን ቴዎድሮስ የሚለየው አንዱ ምንድን ነው? ከዘመነ መሳፍንት መሪዎች ያንን ስራው መንግስት አጠፋው፣ አጠፋውና ራሱ አልጋው ላይ ተቀመጠ። በዚህ የተነሳም ትልቅ ብጥብጥ መጣ። አንዱ የብጥብጥ ምክንያት ነው ነበር። ለምንድን ነው እሱ የሚቀመጠው? እሱ ከማን ይበልጣል? እና አልጋው ላይ እሱ ከተቀመጠ ሌሎቻችንም መቀመጥ እንችላለን የሚል የጎጃም መሳፍንት፣ የትግራይ መሳፍንት፣ የስኔን መሳፍንት፣ የሸዋ መሳፍንት ሁሉ ይሻላሉም፣ የወሎም መሳፍንት ይሻላሉ። ጦርነት በየጊዜው እያነሱ የእሱን አገዛዝ ለመገልበጥ እና ብቻላቸው ራሳቸው ባቻላቸው ሌላ የሚፈልጉትን ለማድረግ ጦርነት ጀመሩ። ገና ገና አፄ ቴዎድሮስ እንደነገሰ ማለት ነው። ስለዚህ እንደነገሰ ወሎ፣ ጎጃም በጥብቅ ጀመረ ስሜን እያለ እየተስፋፋ የክፍሉ የየአውራጃው መሳፍንት ተነሱበት። ለምን አልጋው ላይ ለመቀመጥ ምንም የሚያበቃው ነገር የለም። አልጋው ላይ ማለት አፄ ለመሆን ማለት ነው። የነገስታቱ ተወላጅ ስላልሆነ ነው። ቴዎድሮስ የትልቅ ሰው ዘር ነው፣ የደጅ አዝማቾች ዘር ነው። ግን የነገስታቱ ተወላጅነቱን ማንም አልተቀበለም። በዚህ የተነሳ ተበጠበጠ። ለምልክትም ይኑሩ ተብለው ተይዘው የተቀመጡትን ያጠፋው ቴዎድሮስ ነው እና እነሱ ይዘው ተቀምጠው በንጉሱ ስም ይገዙ ነበረ በዛ መልክ ለማወዳደር ይቻላል። ሁለቱ መንግስታት በጣም ይለያያሉ። ይሄኛው መንግስት ጠንካራ መንግስት ነው፣ ዘመናዊ መንግስት ነው። የዘመናዊ መንግስት አስተዳደር ዘይቤ ነው ያለው። ያኛው መንግስት የጥንታዊ መንግስት ነው፣ የድሮ አይነት አስተዳደር ነው። ግብሩም፣ ዳኝነቱም፣ የአስተዳደር ስርዓቱም የድሮ ነው። ስለዚህ ስናወዳደር አደጋ ይኖረዋል በማለት አንድ የህብረተሰብ ስርዓት ወደ ሌላ የህብረተሰብ ስርዓት ማወዳደር አደጋ አለው እንላለን። ለምን የሚከተለው የሚሰማው ሰው ወይም የሚያነበው ሰው በደንብ ሊረዳ አይችልም፣ በሚል መልካም ማሳሰቢያ ነው። ሌላው ሁልጊዜ ተዘውትሮ የሚነገረው ስለ ዘመነ መሳፍንት ሲነሳ በአብዛኛው በአማራ በሸዋና ትግራይ አካባቢ ያሉትን ነው። በደቡብ ኢትዮጵያና በተቀረው የምዕራብና ምስራቅ ኢትዮጵያስ አካባቢ በዘመነ መሳፍንት ግዛዝ ወቅት በነዚ አካባቢስ የዚህ አይነቱ ግዛዝ ስርዓት ነበረ ወይም ያሳደረው ተጽዕኖ አለ? በደቡብ ምስራቅና ምዕራብ በኩል ምን መፈልጋል? አሁን አንድ ችግሩ ጂኦግራፊ ስለሚለዋ ጂኦግራፊው በጣም ይለያያል። የኢትዮጵያ ጂኦግራፊ፣ የኢትዮጵያ ስፋት ጥበት ይለያያል። ለምሳሌ ዛሬ እና በጃንሆይ ጊዜ የኢትዮጵያ ስፋትና ጥበት አንድ አይነት አይደለም። ያኔ ኤርትራ ነበረ፣ አሁን የለም። ስለዚህ ጂኦግራፊው ተቀይሯል፣ ስፋትና ጥበቱ ተቀይሯል። የኢትዮጵያ ግዛት እየሰፋ እየሰፋ መጥቶ የኢማም አህመድና ና የልብነ ድንግል ጦርነት ሲደረግ ኢትዮጵያ በጣም ሰፊ መንግስት፣ እስከ ደቡብ አሁን አርባ ምንጭ የሚባለውን ጨምሮ እስከ ከፋ ምናምን የሚያስተዳድር መንግስት ነበረ። ያዜው መንግስት ባሌ ድረስ የሚያስተዳድር ነበር። ስለዚህ ስፋት የነበረው አሁን ደቡብ ምስራቅ እና ምዕራብ ሚዚትን ሁሉ አካቶ የሚገዛ መንግስት ነበር። ነገር ግን ይሄ መንግስት ኢማም አህመድ ጋር የነበረው ጦርነት ካበቃ በኋላ እንደገና የኦሮሞ ካሴ ጋር ተያይዘው እየተዳከመ ስለሄደ መንግስቱ ፊት ማዕከሉ ሸዋ ነበር እና ሸዋ ሆኖ መከላከል ስላልቻለ የመጣበትን ተጽዕኖ ወደ ጎንደራ ወደ ደንቢያ የጣና ሀይቅ ሰሜን ወደ ወደ ደንቢያ ና ወደ ጎንደር ሄደ። ያ ሲሄድ ደቡብ የነበሩትን ግዛቶችን ጠቅላላ መቆጣጠር አቆመ። ማለት እነከፋ አሁን በአሁኑ ስም ብንጥራቸው ያኔ ስማቸው ይለይ ነበረ። በአሁኑ ስም ብንጠራቸው እነከፋ፣ እነወለጋ፣ እነአርሲ፣ እነጋሞ፣ እነጎፋ፣ እነባሌ ሁሉ ከኢትዮጵያ መንግስት ቁጥጥር ስር ወጣ። ኋላ ውሎ አድሮ እንዳውም በፊት እምብርት የነበረው ማዕከል የነበረው ሸዋ ራሱ በራሱ መተዳደር ጀመረ። ከጎንደር ነገስታት ቁጥጥር ስር እሱም ወጣ። ስለዚህ የጎንደር መንግስት ያስተዳድር የነበረው ከአስራ ስድስተኛው ዘመን መጨረሻ ጀምሮ ያስተዳድር የነበረው ከአባይ ወደ ላይ ያሉትን ጎጃምን ይዞ ወደ ላይ ወሎን ይዞ ወደ ላይ እስከ ሀማሴን እና ከነዚዛይ ሰራዬ ድረስ አሁን ኤርትራ የሚባለው ደጋው ክፍል ድረስ ማለት ነው። ቆላውንም እስከተወሰነ ይጨምራል። አሁን ኤርትራ የሚባለው ደጋውና ተወሰነው የቆላው አካል ድረስ ያስተዳድር ነበረ፣ ማዕከሉን ጎንደር አድርጎና ራሱ ስሙን የሚጠራው የኢትዮጵያ መንግስት ነኝ ብሎ ነው። ኢትዮጵያ ነኝ ብሎ ነው። ግን ግዛቱ ጠባብ ነበር፣ በጣም ጠባብ ነበረ እንዳልኩ ከአባይ በላይ ነው። ከወሎን ይዞ ከወሎ ወደ ላይ እስከ ሀማሴን እስከ ኤርትራ ድረስ ማለት ነው። ሀማሴን የምንበት ምክንያት ያኔ ኤርትራ ስለማይባል፣ ያኔ ሀማሴን የሚባለው አውራጃ ይታወቃል፣ አከለ ጉዛይ ይታወቃል፣ ሰራኤ ይታወቃል። ሀማሴን ወደ ታች አሁን ከረን ወደሚባለውም ወርዶ ይቆጣጠር ነበር፣ የገዙ ነበር የሀማሴን ገዢዎች። ስለዚህ ይሄንን ነው የሚገዛው፣ ማዕከሉ ጎንደር ነው። ይሄንን አገዛዝ አስራ ሰባተኛውም እነ ፋሲል እነ ሱስንዮስ ይሄንኑ ነበር የሚገዙት። ከዛ እነ ያሱ ይሄንን ነበር የሚገዙት፣ እነ በካፋ ከዛ እነ እቴጌ ምንትዋብ፣ ከዛ ወራሾችም ይሄንኑ ነው የገዙት። ከዛ ቴዎድሮስ አንድ የጨመረው ነገር ምንድን ነው የሻ ዋን ግዛት መልሶ እዛ ውስጥ ጨመረ። ሸዋን ብቻ ሌላውን መጨመር አልቻለም። ሸዋን መልሶ አሸዋ መጣና አንኮበር ሄዶ የንጉሱን ይዞ ምኒሊክን ይዞ ሄዶ ሸዋን በግዛቱ ስራ አደረገ። ከዛ በኋላ ነው አጼ ምኒሊክ እንደገና ግዛቴ በፊት የሄደው በምኒሊክ ነው እንደገና ወደ ታች ወደ ደቡብ ሰራዊቱ ሄዶ መልሶ ኢትዮጵያ የሚለው መንግስት ውስጥ ሊገባ የተደረገው። ስለዚህ ይሄ ጂኦግራፊው ነገር ራሱን የቻለ ሂደት አለው፣ ለውጥ አለው በዚህ ጊዜ ውስጥ ከግራኝ ጊዜ በኋላ የኢትዮጵያ መንግስት ከሸዋ ተሰዶ ደንቢያ ከሄደ በኋላ በነበረው ጊዜ ደቡብ ኢትዮጵያና ምስራቅና ምዕራብ በማስተዳደር በማይችልበት ጊዜ የተለያዩ መንግስታት ነበሩ ራሳቸውን የቻሉ በራሳቸው የሚተዳደሩ አንዱ የከፋ መንግስት ነው ለምሳሌ ሌላው የወላይታ መንግስት ነው ሌላውም በጣም ጠንካራ መንግስት የሀረራ ሚሬት ነው እና እነዚህ በጣም ጠንካራ መንግስታት የራሳቸውን አካባቢ የሚገዙ የራሳቸው ስርወ መንግስት ዳይናስቲ እንግሊዝኛ የሚባለው የነበራቸው የእስልምና ሃይማኖት ወይም የክርስትና የሚመስሉ ሃይማኖት ወይም ደግሞ ባህላዊ ሃይማኖት ይከተሉ የነበሩ መንግስታት ነበሩ። እና አንድ ሁለት አይደሉም፣ ብዙ ናቸው። ግቢ አካባቢ ራሱ ወደ አምስት የኦሮሞ መንግስታት ነበሩ። ከፋ ነበረ፣ ሸካ ነበር። እነዚህ መቁጠር ይቻላል። አያሌ መንግስታት ነበሩ። እነዚህ መንግስታት ከራሱን የኢትዮጵያ መንግስት ነኝ የሚለው ከጎንደር ላይ ከተመሰረተው የአጼዎቹ መንግስት ጋር የወዳጅነት እና የንግድ ግንኙነት ነበራቸው። ንግድ ከነሱ ጋር ተጀምሮ ከከፋ ይጀምርና በአሁን ወለጋ በምንለው አልፎ በጎጃም አድርጎ በጎንደር አድርጎ ይሄዳል እና በ የንግድ ግንኙነት ነበር። የሌላም የፖለቲካ ግንኙነት ነበረ። በዚህ አይነት ቀጠለ። ከዛ በአጼ ምኒ ጊዜ እንደገና እነዚህ ግዛቶች ወደ ኢትዮጵያ ግዛት ሆነው የኢትዮጵያ ግዛት በጣም ስፋት ባለው መልክና ጠንካራ በሆነ መንግስት ሆኖ መጣ። ሁኔታው ይሄ ነው። ስለዚህ ጂኦግራፊው በጣም ይለያያል። ይህ ኢትዮጵያ ነኝ የሚለው መንግስት ሰፋል፣ ይጠባል። ከአክሱም ጊዜ ሰፊ ነበረ፣ በኋላ በዛጌዎች ጊዜ ጠበባለ። እንደገና በእነ አምደ ጽዮን ጊዜ ሰፋ። እንደገና ደግሞ በነ ትንሽ ጊዜ ጠበበ። እንደገና ደግሞ ደረጃ በደረጃ ከቴዎድሮስ ጀምሮ እየሰፋ እየሰፋ ሄደ። በፄ ኃይለ ስላሴ ጊዜ ኤርትራን ጨመረ። ከዛ በኋላ ደግሞ ኤርትራን አጣ። ስለዚህ እንደገና የመጥበብ ነገር መጣ ማለት ነው። እንደዚህ ነው ሁኔታው። የዘመነ መሳፍንት ዋነኛ አሉታዊና አወንታዊ ተጽዕኖዎች ምንድን ናቸው ማለት ይቻላል? አሉታዊ ተጽዕኖቹ ማዕከላዊ መንግስት ደካማ መሆኑና ማዕከላዊ መንግስት በተጠናከረ ሁኔታ አገር የማስተዳደር አቅሙ መድከሙና ማለት ሰጥ ለጥ አድርጎ በደንብ መኳንንቱንም መሳፍንቱንም ቤተ ክርስቲያንንም ማስተዳደር አለመቻሉ ነው አሉታዊ ገጽታው። በዚህ የተነሳ በየጊዜው ሽፍታ እየተነሳ ህዝብ በጣም ይበደል ነበረ፣ ይዘረፍ ነበር። መኳንንቱ በየቦታው እያመፁ ያስቸግሩ ነበር። እነዛን ሄዶ አስገብሮ እንደገና ስነ ስርዓት ማስያዝ ከባድ ነበር። በዚህ የተነሳ አሉታዊ ተጽዕኖ ከባድ ነበር። ይሄ ደግሞ ጥሩ ገጽታ የምንለው ማዕከላዊ መንግስት ቀጠለ። ኢትዮጵያ የምትለው ነገር ቀጠለ፣ አልፈረሰም። ኢትዮጵያን ወክለው ቀጠሉ። በባህልም በኩል ለምሳሌ የአማርኛ ቋንቋ በጣም ተስፋፋ። መጽሐፍት ይጻፉ ነበር፣ ሊቃውንቱም ያስተምሩ ነበር። ስለዚህ ማንነት ነገር አልጠፋም፣ ቀጠለ። በቤተክርስቲያን በኩል ቤተክርስቲያን የተዳከመበት ወቅት ነበረ። ቤተክርስቲያን ተከፋፍላ ነበረ። ይሄ ሊሆን የቻለበት ወራሾች ጠንክረው ቤተክርስቲያንን ንጉሱ ስለሆነ የበላይ መሆን ያለበት የቤተክርስቲያን፣ በዚያ ዘመን ንጉሱ ጠንክሮ ቤተክርስቲያንን ማስተዳደር እና ማስተካከል እና ፍርድ መስጠት የሚገባው ነበር። በዛ ሁኔታ እነሱ ብዙም ጠንካራ ስላልነበሩ ቤተክርስቲያንን አንድ የተዋሃደች ጠንካራ ማድረግ አልቻሉ ክፍፍሉ ሁሉ የጠራው በአጼ ዮሐንስና በአጼ ምኒልክ ነው። ይሄም የማዕከላዊ መንግስትን መጠናከር ለማሳየት ነው። በተረፈ ግን በረጅሙ የኢትዮጵያ ታሪክ ውስጥ የተለያዩ ዘመኖች እንዳሉ ሁሉ አንድ ዘመን ነው፣ ዘመነ መሳፍንት። በጦርነት ያየነው እንደሆነ በራሳሊ ጊዜ ከነበረው ጦርነት በቴዎድሮስ የነበረው ይበልጣል። በራሳሊ ከነበረው የህዝብ በደልና ብዙ አደጋ የቴዎድሮስ ይበልጣል ግን አሁን ቴዎድሮስ እንዲተች ህዝቡ ስለማይፈልግ፣ ቴዎድሮስ ከተተቸ ሰው ዝም ብሎ ስለሚቆጣ፣ ይህንን በደንብ ማብራራት በአደባባይ ችግር እየሆነ ነው እንጂ በጦርነት እና በጥፋት ደረጃ ከተሄደ እንደ ቴዎድሮስ ዘመን ከዘመነ መሳፍንቱ በጣም ብዙ ጦርነት የተደረገበት ብዙ ችግር የነበረበት ብዙ ህዝብም ያለቀበት ነው ማለት ይቻላል። ማለት አሁን ሰው ሁሉ የአጼ ኃይለ ሥላሴ መንግስት መጥፎ ነው ቢልም በብዙ መንገዱ ከደርግ እኮ የአጼ ኃይለ ሥላሴ መንግስት የተሻለ ነበር። በሰው አእምሮ ግን ኃይለ ሥላሴ መጥፎ ነው፣ ደርግማ እንደዚህ ነው የሚሄደው። የአጼ ኃይለ ሥላሴ መንግስት በሰላማዊ መሆንም ለውጥ በማምጣትም የተሻለ ነበር ከደርግ ከኋላ ከመጣው ማለት ነው። እነዛውም ሁሉ ያው የአጤ ቴዎድሮስ ብዙ ጦርነት የበዛበት ቀውስ በቀውስ የሆነበት ዘመን ነበረ በቴዎድሮስ በስልጣን ላይ በነበረበት ዘመን። በኋላ ቴዎድሮስም ሲወደቅ እኮ አገር ተበታትኖ እንግሊዞች መጥተው እንትን ያሉት እና እሱን የሚደግፈው የተወሰነ ነው እንጂ ሁሉም በየሀገሩ ሄዶ ለስልጣንን በጣም የተተዋጣፈበት ነበር። እና ኢትዮጵያ በጣም ተከፋፍላ ነበር። የቴዎድሮስ መንግስት እየተዳከመ ሄደው የመጨረሻው ደረጃ ላይ በደረሰ ጊዜ፣ ስለዚህ ዘመነ መሳፍን ማየት ያለብን ዝም ብሎ መጥፎሎ ጥሩ ነው ማ አንድ ዘመን ነው በቃ እና እንደ ማንኛውም ዘመን በደንብ ሊጠና ሊታይ ይገባዋል እንጂ የተለየ ባህሪ አልነበረውም። ዘመነ መሳፍንት መጥፎ ነው ማለት የተጀመረው በተለይ የተጋጋለው በኋላ ዘመን ነው፣ ከዘመኑ በኋላ ነው። ከዘመኑ በኋላ ማዕከላዊ መንግስት በተለይ የአጼው መንግስት እየጠናከረ ሲሄድ የመሳፍንቱ ዘመን የመጥፎ ነበር፣ የተበላሸ ነበር እየተባለ መጽሐፍ ተጀመረ። አጼዎቹም ይህንን አመለካከት ያራምዱ ነበር ማለት አሁን በአጼ ዮሐንስም እንደዛ አይነት የማራመድ የዛ አይነት የታሪክ አመለካከት በአጼ ምኒልክም እስከተወሰነ ድረስ በአጼ ኃይለ ስላሴም እንደዚህ እያለ ነው እየበዛ እየበዛ የመጣው ይህም ደግሞ ከተወሰነ ድረስ ማወዳደር ይቻላል። መቼም ጥንቃቄ ተደርጎ የአፄ ኃይለ ስላሴ መንግስት መጥፎነት ከኋላ የመጡት መንግስታት በጣም በተደጋጋሚ እሱን ይላሉ እንጂ በዘመኑ ሰው ምን እንደሚል እኮ ሄዶ ጠይቆ ያየ ሰው የለም። በአስራ ዘጠኝ መቶ ሀምሳዎቹ ህዝቡ ምን ይል ነበር፣ ስለ ለውጡ፣ ስለ ሁኔታው፣ ስለ አስተዳደሩ የሚለውን ኋላ የመጡት ናቸው ካሉ በኋላ እሱ ወደ ታሪክ መጽሐፍ ውስጥ ይገባና ወደ ትምህርት ቤት ማስተማር ይገባና፣ ምክንያቱም መንግስታቱም ይፈልጉታል በዛው ያንን ቀለም ያንን ስዕል ያንን መልክ ይዘው ይሄዳል። ግን ታሪክ ሲጠና ኋላ ባሉት ሰዎች ዛርል መታየት አለበት። ራሱ ዘመኑ በዘመኑ ውስጥ በተፈጠሩ ሰነዶች፣ በዘመኑ ውስጥ በነበሩ ምስክሮች ምን ነበር የሚባለው እንዴት ነበር የሚታየው ተብሎ ነው። መጀመሪያ፣ ዋናው ወሳኙ እሱ ነው። በዘመኑ ውስጥ የነበሩ ስለዚህ አንድ ጽሁፍ ሰነድ ስናይ ስለ ዘመነ መሳፍንት መቼ ነው የተጻፈው፣ ማን ነው የጻፈው፣ ለምንድን ነው የጻፈው የሚለው ወሳኝ የሚሆነው ለዚህ ነው። መቼ ነው የተጻፈው የሚለው ነገሩ በሆነበት ጊዜ ነው የተጻፈው ወይስ ኋላ ነው የተጻፈ። ለምንድን ነው የተጻፈው በማን ነው የተጻፈው? እንዴት ነው የተጻፈው የሚሉትን እያጣሩ ነው የሚሰራው። እና በነገራችን ላይ ይሄ ያለቀነት ጉዳይ አይደለም፣ ገና ብዙ ወደፊት የሚጠና የሚጻፍበት ነው። አሁን ደግሞ የታሪክ ተመራማሪዎችን በጣም እየበዙ ስለመጡ ወደፊት በብዛት የጥናትና የምርምር ጉዳይ እንደሚሆን አልጠራጠረም። ኢትዮጵያ ታሪክ ፕሮፌሰር ሺፈራው በቀለ ስለ ቃለ ምልልሱ እናመሰግናለን። ወደፊት እንዳሉት አዲስ ኢትዮጵያውያን ተመራማሪዎች በርካታ ጥናታዊ ጽሑፎች እንደሚያስነብቡንና የተሻለ ግንዛቤ እንደሚያስጨብጡን ተስፋችን ነው። የእርስዎም የምርምር ስራዎች እንደዚሁ ሕይወት ዘርተው በሌሎች ውስጥ በጎ አስተዋጽኦ እንደሚያበረክቱ እርግጠኞች ነን። ስለ ቃለ ምልልሱ በድጋሚ እናመሰግናለን። አመሰግናለሁ።